ኢትዮጵያ ውስጥ በኤልኒኞ ምክንያት ስድስት መቶ ሺህ ሰዎች መፈናቀላቸው ተገልጿል። ዓለም አቀፉ የፍልሰት ድርጅት በኤልኒኞ ምክንያት ከስድስት መቶ ሺህ በላይ ኢትዮጵያውያን መፈናቀላቸውን ነው ያስታወቀው። የጃፓኑ ኮርፖሬሽን ፓናሶኒክ ከሁለት ሺህ የማያንሱ በፀሐይ ኃይል የሚሰሩ ፋኖሶችን ለተፈናቃዮቹ ማበርከቱ ተገልጿል። ሰላሳ ስድስት ሺህ ተፈናቃዮች ተጠቃሚዎች ይሆናሉ። በዚህ ስጦታ መለስካቸው ተጨማሪ አለው በኢትዮጵያ የዓለም አቀፉ የፍልሰት ድርጅት ልዑክ ጽህፈት ቤት ኃላፊ እና በአፍሪካ ኅብረት በምስራቅ አፍሪካ በይነ መንግሥታት የልማት ድርጅት እንዲሁም በአፍሪካ ኢኮኖሚክ ኮሚሽን የድርጅቱ ተወካይ ሚስስ ሞሪን ኤቼንግ ዛሬ ረፋዱ ላይ የድጋፉ ርክክብ በተከናወነበት ሥነ ሥርዓት ላይ ይፋ እንዳደረጉት ዓለም አቀፉ የፍልሰት ድርጅት ባደረገው ቅኝት መሠረት በየልኛው ምክንያት በኢትዮጵያ ውስጥ እንደ አውሮፓ አቆጣጠር ከነሐሴ 2014 እስከ ግንቦት 2016 ድረስ በነበረው ጊዜ ወደ 630 ሺህ የሚጠጉ ዜጎች ከሚኖሩበት መፈናቀላቸው ተረጋግጠዋል። ይህም በየልኞ የአየር ንብረት ለውጥ ምክንያት በተከሰተው ድርቅ በቀጥታ ተጎድተው የተፈናቀሉ 112 ሺህ ቤተሰቦች መሆናቸውን ሚስስ ኤሽንግ አስታውቀዋል። እነዚህ በከባድ ችግር ላይ የወደቁት ከአፋር፣ ከአማራ፣ ከኦሮሚያ፣ ከደቡብ ብሔር ብሔረሰቦችና ሕዝቦች እንዲሁም ከሶማሌ የተፈናቀሉትን ጨምሮ ከሌሎች የሀገሪቱ ክፍሎች ተመሳሳይ ችግር የደረሰባቸውን የሚጨምር እንደሆነም አብራርተዋል። ከእነዚህ መካከል ሠላሳ ስድስት ሺህ ብቻ የሚሆኑት ወደ ነበሩበት መመለሳቸውንም ማውሪን ኤቼንግ ተናግረዋል። ፓናሶኒክ ኮርፖሬሽን ዛሬ ለእነዚህ ሰዎች የሰጠው በፀሐይ ኃይል የሚሠራ ፋኖስ የሚሰጠውን ጥቅምም ከሚገኙበት አስቸጋሪ ሁኔታ ጋር አገናዝበውታል። ፓናሶኒክ የቸራቸው የፀሐይ ፋኖሶች ወጣት ሴቶችና ልጃገረዶች ማታ ማታ በሚገኙበት ስፍራ በሚዘዋወሩበት ጊዜ የደህንነት ስሜታቸውን በመጠበቅ ረገድ ከፍተኛ እገዛ እንደሚያደርግ እምነት አለን። የግሉ ዘርፍ የሰብአዊ ድጋፎችን በመስጠት በኩልም ይህ እርዳታ ያለው ምሳሌነት በጣም ጥሩ እንደሆነ ከልብ ያምናለሁ። እናም እንዲህ ያሉ ተነሳሽነቶች በኢትዮጵያና ከዚያም ውጭ ሊደገሙ እንደሚችሉ እምነት አለኝ። የፓናሶኒክ ኮርፖሬሽን ምክትል ኃላፊ ኖሪኮ ታናካ በበኩላቸው ድርጅታቸው እስከ ዛሬ ድረስ ተመሳሳይ ድጋፎችን ለተለያዩ በማደግ ላይ ላሉ አገሮች እንዳደረገ አስታውሰው በኢትዮጵያ ማለትም በአፋር በሶማሌና በኦሮሚያ ክልሎች የሚታደሉት ፋኖሶች ለተፈናቃዮቹ ትልቅ ጠቀሜታ እንደሚሰጡ ያላቸውን ተስፋ ገልጸዋል። ፓናሶኒክ 2400 የፀሐይ ፋኖሶች በኢትዮጵያ ለሚገኙ የዓለም አቀፉ የፍልሰት ድርጅት ለግሷል። እነዚህ ፋኖሶች በሦስት ክልሎች ለሚገኙ ተፈናቃይ ዜጎች የተሻለ ሕይወት ይኖሩ ዘንድ ይረዳሉ። ፋኖሶቹ የተፈናቃዮቹን የደህንነት ሁኔታና የአኗኗር ደረጃ በማሻሻል ይረዳሉ የሚል ተስፋ አለን። በኢትዮጵያ የጃፓን አምባሳደር ካዙሂሮ ሱዙኪ በበኩላቸው እነዚህ በፀሐይ ኃይል የሚሰሩ ፋኖሶች ከ36 ሺህ በላይ ለሚሆኑ ዜጎች የአኗኗር ለውጥ እንደሚያመጡና የደህንነትና የክብር ስሜታቸውንም ከፍ እንደሚያደርግላቸው ገልጸው ከዚህም በላይ የዘለቀ ጥቅም እንደሚያስገኙ እና የድጋፉ አርያነት ደግሞ እጅግ ሰፊ እንደሆነ ጠቁመዋል። ከነኚህ የፀሐይ ፋኖሶች የሚገኘው የኤሌክትሪክ ኃይል ተንቀሳቃሽ ስልኮቻቸውን በመጠቀም ከመላው ዓለም ጋር እንዲገናኙ ተፈናቃዮችን ያስችላቸዋል። ይህንን እድል በመጠቀምም ይህ በፓናሶኒክ የታየው ተነሳሽነት ሌሎችንም የግል ኩባንያዎች ለበጎ ተግባር እንደሚገፋፋቸው ያለኝን ተስፋ መግለጽ እፈልጋለሁ። ሱዙኪ የልማት ጉዳይ ከዚህ በኋላ የለጋሾች የአጋሮች ወይንም የዓለም አቀፍ ድርጅቶች ጉዳይ ብቻ አይደለም። ልማት ሁሉንም ይመለከታል። ይህም ከበለጸጉ አገሮች የግል ኩባንያዎችንም ይጨምራል። መጪው ብልጽግናችን እውን የሚሆነው በማደግ ላይ ባሉ አገሮች ውስጥ ታምቆ የሚገኘውን ሀብት በማልማት ነው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ